የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ ሰኞ ዕለት ባወጣው ዘገባ እንዳመለከተው የሶማሊያ አክራሪ እስላማዊ ቡድን አልሸባብ በመላው ክልሉ ጥቃት ለመፈጸም እያቀደ ነው። በኢትዮጵያም የሽብር እቅድ እንዳለው ተገልጿል። አልሸባብ እንደ ሽግግር ደህንነት ስጋት በሚል ድርጅቱ ባወጣው ባለ 53 ገጽ ዘገባ አክራሪ ቡድኑ በኬንያ፣ በኢትዮጵያ፣ በጅቡቲ እና በዩጋንዳ ህልውናው እያደገ መጥቷል። በተለይ በኬንያ የሽብር ጥቃቱን የሚያቅድበትና የሚያስፈጽምበት ምቹ ሁኔታ እየፈጠረ መጥቷል። በምስራቅ አፍሪካ የሚገኙ ሀገሮች የላላ የድንበር ቁጥጥርም ለአሸባሪዎቹ ምቹ ሁኔታ እየፈጠረ ስለመሆኑ በዝርዝር ተመልክቷል። የሶማሊያ አክራሪ እስላማዊ ቡድን ልክ እንደሌሎቹ መሰል ዓለም አቀፋዊ የሽብር ቡድኖችም ወጣቶችን ከተለያዩ ሀገሮች እየመለመለ በመሆኑ ቡድኑ የሶማሊያ ስጋት ከመሆን አልፏል። በመሆኑም ዓለም አቀፋዊ ምላሽ እንደሚያስፈልግ የድርጅቱ ዘገባ ጨምሮ ገልጿል። ዘገባውን በተመለከተ ያነጋገርና ቸው የምስራቅ አፍሪካ የፖለቲካ ተንታኝ ፕሮፌሰር መድኔ ታደሰ እንደሚሉት ችግሩ የሚመነጨው የሶማሊያን ችግር ለመፍታት ከተሄደበት መንገድ ነው። አልሻባብ ተዳክመዋል፣ የሶማሊያ ሁኔታ በአሚሶም በኩል እየተፈታ ነው፣ በወታደራዊ ኃይል እያዳከምነው ነው፣ ከአካባቢው የሚሊተሪ የበላይነቱን ያጣል እየተባሉ ሲነገሩ ያደለም፣ ይህ አደለም። እውነታው መሬት ላይ ያለው ሁኔታ አልሻባብ እየተጠናከረ ነው የመጣው ገጠሩን እየተ ቆጣጠረ ነው። በዋነኝነት ግን ይሄ የሆነበት ምክንያት ሶማሊያ ላይ የሶማሊያ መንግስት እና የሰላም ሂደት ለማሳካት የተሄደበት የፖለቲካ ቀመር ችግር አለበት። ሞቃዲሾ ያለው መንግስት ምንም ሳይቆጣጠር ሀይል ሳይኖረው ጎሳዎችን ሳያስተባብር የራሱ አጀንዳ ብቻ ለማሳካት ስለተሯራጠ የፖለቲካ ፎርሙላው ችግር ስላለበት በጸጥታና በወታደራዊ ሁኔታው ላይ አሉታዊ ገጽታ ይኖረዋል ሲባል ነበረ። ይህ አልተሰማም። እንግዲህ ይሄን አድሚት የማድረግና የማወቅ ነው የሚመስለኝ አሁኑ ሪፖርት። ፕሮፌሰሩ እንደሚሉት መፍትሄውም ለሶማሊያውያን መተው አለበት። ሶማሌዎች በሚፈልጉት መልክ ለሶማሊያ በሚመች መልክ የሶማሊያ የተለያዩ የፖለቲካ ሀይሎች ራሳቸው የሚፈቱበት መንገድ ተስተካክሎ አልቀረበም። እስካሁን ድረስ የውጭ ጣልቃ ገብነት ነው። የውጭ ጣልቃ ገብነት ደግሞ በጸረ ሽብር ዘመቻ ብቻ ላይ እያተኮረ ነው። የፖለቲካ ቀመሩ የሶማሊያ ሁሉንም የሚያሳትፍ የአካባቢያው መስተዳድሮችን ቅድሚያ ይሰጥ አልነበረም። በተለይ ባለፉት አስር ዓመታት ይሄ በሆነበት ሁኔታ የአካባቢ መስተዳድሮች እና የጎሳ ሀይሎች በተጠናከረ ሁኔታ የራሳቸውን ችግር በራሳቸው የሚፈቱበት መንገድ እየፈረሰ ነው የመጣው። ሞቃዲሾ ላይ ትኩረት ስለተደረገ፣ ጸረ ሽብር ዘመቻ ላይ ትኩረት ስለተደረገ አልሻባብን በወታደራዊ መልኩ ብቻ እንመታዋለን የሚል ርእጥ አለምም ከፖለቲካ ቀመርም የተስተካከለ የሶማሊያን ችግር ሊፈታ የሚችል የውስጥ አጋር ሳይኖር በወታደራዊ ሀይል ብቻ ይህን ነገር እንፈታለን ተብሎ ነበር ሲንቀሳቀስ የነበሩት። ለሶማሌዎች መተው ነው ያለበት። የአካባቢው ሀገሮች በአካባቢ አካባቢያቸው በራሳቸው ጉዳይ ላይ ነው ማተኮር ያለባቸው። የሶማሊያ አክራሪ እስላማዊ ቡድን አልሸባብ ከተመሰረተ እንደ ጎርጎሮሲያኑ አቆጣጠር ከ2006 ዓመተ ምት ወዲህ በሶማሊያና ከሶማሊያ ውጭ የሽብር ጥቃቶችን በመፈጸም የሕይወትና የንብረት ውድመት አስከትሏል። በተለይ በኬንያ ሁለት ጊዜ ባደረሰው የሽብር ጥቃት የበርካታ ሰላማዊ ዜጎችን ሕይወት ቀጥፏል። የሶማሊያ መንግስት ከአልሸባብ ጋር የሚያደርገውን ውጊያ ለመደገፍ 22 ሺህ የሚ ጠጉ ከተለያዩ የአፍሪካ ሀገሮች የተውጣጡ የሰላም አስከባሪ ኃይሎች ተሰማርተው እንደሚገኙ ይታወቃል።